ደህንነትና ፍትህ በኢትዮጵያ ላሉ የትግራይ ተወላጆች የሚል ዓላማና መጠሪያ ይዘው የሚንቀሳቀሱ ዜጎች በዛሬው ዕለት በዋሽንግተን ዲሲ የውጭ ጉዳይ መስሪያ ቤት ፊት ለፊት ተቃውሞና ድጋፍን ያጣመረ ሰልፍ አካሂደዋል። የሰልፉ አዘጋጆች ለአሜሪካ ድምፅ እንደተናገሩት በአምባ ገነንነት የከሰሷቸው የጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያ ውስጥ በሚፈጽሙት የሰብአዊ መብት ጥሰትና በተለይም የትግራይ ተወላጆች ላይ እየፈጸሙት ነው ያሉትን በደል የተቃወሙ ሲሆን በትግራይ ለሚካሄደው ምርጫ ደግሞ ድጋፋቸውን ለመግለጽ የዛሬውን ሰልፍ ማዘጋጀታቸውን ገልጸዋል። ደረጀ ደስታ ዝርዝሩን ይዟል።

የዛሬው ሰልፍ አዘጋጆች አንዱ የሆኑት አቶ የማነ ሀለፎም ስለ ተቃውሞ ሰልፉ ዓላማና ዝግጅት የሚከተለውን ብለዋል። ያዘጋጀ ነው። እዚህ በዋሽንግተን ዲሲ አካባቢ የምንገኝ የትግራይ ተወላጆች ነን፣ በአብዛኛው ግን ሌላ ኢትዮጵያውያንም የሚሳተፉበት ሰልፍ ነው። የሰልፉ ዓላማ ባጭሩ በአንድ በኩል በፌዴራል መንግስት ደረጃ በአገሪቱ እና በኢትዮጵያ ሕዝብ ላይ እየደረሰ ያለውን በደል የዓለም ሕብረተሰብ እንዲያውቅ ማድረግ ነው። ሁለተኛው ደግሞ በተቃራኒ የትግራይ ሕዝብ ደግሞ የራሱ መብት የመጠቀምና ራሱ ታግሎ ያገኘውን የራሱን እድል በራሱ መወሰን መገለጫ የሆነውን ምርጫ ለመካሄድ አሁን እየተዘጋጀ ስላለ ያንንም ለመደገፍ፣ ስለዚህ የተቃውሞና የድጋፍ ሰልፍ ነው ማለት ነው የሚካሄደው። ትክክል ነው። እንቃወማለን ትግራይ አካባቢ እየተደረገ ያለው የህዝቡ የመምረጥ መብት ደግሞ እንዲከበር፣ ያንኑ ደግፈን ሰልፍ እያደረግን ነው። ይህንኑ የድጋፍና የተቃውሞ ሐሳብ በማጠንከር የሰልፉ ሌላኛው አዘጋጅና በአሜሪካ የትግራይ ማህበር ጽህፈት ቤት ፕሬዚደንት የሆኑት አቶ አሉላ ሰለሞን የሚከተለውን ተናግረዋል። በዋናነት የሰልፉ አላማ ድርብ አላማ ነው የያዘው፤ የድጋፍም የተቃውሞም ሰልፍ ነው። ድጋፉ በትግራይ ክልል እየተካሄደ ያለው ምርጫ የትግራይን ህዝብ በህገ መንግስቱ የሰፈረ መብቱ፣ እንዲሁም በዓለም አቀፍ ደረጃ እውቅና የተሰጠው የራስን እድል በራስ የመወሰን መብቱ ተጠቅሞ የሚያካሄደውን ስድስተኛ ክልላዊ ምርጫ በመደገፍ ነው። በሌላ በኩል ደግሞ የትግራይ ተወላጆችን ጨምሮ የተለያዩ ብሔር ተወላጆች በኢትዮጵያ መንግስት በጠቅላይ ሚኒስትር አብይ መሪነት እየተፈጸመ ያለ ግፍ፣ ግድያ ስርዓት የፖለቲካ አስተሳሰባቸው ብቻ የተለየ በመሆኑ እየታሰሩ ያሉ ዜጎች ያንኑ ተግባር እየፈጸሙ ያሉ አካላትን ለማውገዝ ለመቃወም ነው። በትግራይ አንጻራዊ ሰላምና መረጋጋት መኖሩ፣ በዲሞክራሲም ረገድ ምርጫ የሚካሄድበት ሂደት መኖሩ ነው የሚነገረው። በክልሉ ደረሰ የተባለ በደል ወይም በፌዴራል መንግስቱ በክልሉ ላይ ደርሷል ተፈጽሟል የተባለው በደል ምንድን ነው? እናንተ የምትቃወሙት? እኛ የምንቃወመው የፌዴራል መንግስቱ አሁን ላለፉት ሁለት ዓመታት ትግራይን በጸጥታ በኢኮኖሚ ጫና እያደረገ ነው። ለምሳሌ ትግራይን ከተቀረው የኢትዮጵያ ክፍል ጋር የሚያገናኘው መንገድ ለሁለት ዓመት አሁን ሶስተኛ ዓመቱ እንደተዘጋ ነው ያለው። ይሄ እንደ ሀገር አንድ፣ እንደ ህዝቦች አንድ ህዝብ አንድ ሀገር ነን ብለን ለመቀጠል ያስቸግራል። በአንድ ሀገር ውስጥ አንዱ መንገድ ዘጊ፣ አንዱ ደግሞ መንገድ ተዘግቶበት የሚጎዳ ከሆነ ሀገር አለን ለማለት ራሱ ይከብዳል። አንድ ይሄ ነው መንገዱ ደግሞ የፌዴራል መንግስት መንገድ ነው። ስለዚህ የፌዴራል መንግስት ይህንን መንገድ በኃይልም ቢሆን አስከፈት ነበረበት። ይህንን የማድረግ ግዴታ አለበት ብለን ነው የምናም። ከዚህ በተጨማሪ ወደ ትግራይ የሚሄድ ኢንቨስትመንት በኢንቨስትመንት ኮሚሽን ደረጃ የፌዴራል መንግስት መስሪያ ቤት ትግራይ አትሄዱ እየተባለ ነው፣ ኢንቨስተሮች እንዲመለሱ እየተደረገ ያሉ ያልሆነ አሁን በገለጽከው መሰረት እንዲያውም በአንጻራዊ ትግራይ ውስጥ ሰላም አለ፣ መረጋጋት አለ። ግን የፌዴራል መንግስት ኢንቨስትመንት ኮሚሽን የሚናገረው ለኢንቨስተሮች ትግራይ ብትሄዱ ጦርነት ነው ያለው፣ ችግር ነው ያለው፣ ብጥብጥ አለ፣ ሰላም የለም፣ መረጋጋት የለም። ስለዚህ እዛ ብትሄዱ ከስራላቸው እያለ ነው ኢንቨስት ይህ መረጃ ይመጣል፣ ይላክልናል። የሴኪሪቲን ጀስቲስ ፎር ቲግሪያንስ ኢን ኢትዮጵያ የተባለ ማህበር የትግራይ ተወላጆችን ደህንነትና ሁኔታ የሚከታተል ማህበር ነው። ስለዚህ መረጃዎች ይመጣሉ ወደኛ በየጊዜው። ይሄ ሌላው ደግሞ ብዙ የሆኑ የትግራይ ተወላጆች ላለፉት ሁለት ዓመታት ፍርድ ሳይሰጣቸው እንደታሰሩ ነው ያሉት። ስለዚህ እነዚህም ፍትህ እንዲያገኙ ከዚህ በተጨማሪ ፌዴራል መንግስት ከፍተኛ ስልጣን የነበራቸው ኢታማጆር ሹሙን ጨምሮ ተገድለው እስካሁን ድረስ ለአንድ ዓመት ሙሉ ፍትህ የሚባል ነገር አልተሰጠም። ይህም መቆም አለበት ብለን እናምናለን። ይህንኑ ጭምር ነው የምናጋልጠው። አሁን ደግሞ የፌዴሬሽን ምክር ቤት ሰሞኑን ስብሰባ ያደርጋል። በጀት ለትግራይ እንዳይሰጥ ይወስናል ተብሎ ነው እየተወራ ያለው። ይህም በእጅጉ ያሳስበናል። አንድ አገሪቷን ይበታትናል። ትግራይ በጀት ተከልክሎ የኢትዮጵያ አካል ነኝ ብሎ የሚቀጥልበት ምክንያት ሊኖር አይችልም። ስለዚህ እንደዚህ አይነት የፌዴራል መንግስት ተግባራቶች በእጅጉ እናወግዛለን። ሌላው የሚዲያ የጥላቻ ፕሮፓጋንዳ ነው። ትግርኛ ተናጋሪዎች ተብሎ በመፈረጅ አንድን ቋንቋ የሚናገር ሕዝብ በመፈረጅ ለጥቃት ለኢላማ የማድረግ የማጋለጥ ተግባር ነው። በተከታታይም ትግራይ ውስጥ የሌለ ብጥብጥና ሁከት እንዳለ አስመስሎ በተከታታይ የፌዴራል መንግስት የሚቆጣጠራቸው ሚዲያዎች በተከታታይ በትግራይ ላይ ፕሮፓጋንዳ እየነዙ ነው። ይሄ ደግሞ በሕዝባችን ላይ ከፍተኛ የሆነ የስነልቦና ጫና የሳይኮሎጂካል ዋርፌር የሚባል ማለት ነው፣ የስነልቦና ጦርነት ከፍተው ነው ያሉት። ይሄ ደግሞ ጥሩ አይደለም። በውጭም ለሚኖረው ትግራይ ውስጥ ለሚኖረው፣ በሌሎች የኢትዮጵያ ክፍል ለሚኖረው የትግራይ ተወላጅ ከፍተኛ ጫና እያደረሰበት ነው ያለው። ይሄ ደግሞ ያሳስበናል። እና እነዚህን ድርጊቶቹ የፌዴራል መንግስት ከነዚህ ድርጊቶች እንዲታቀብ ነው አሁን የምንጠይቀው። እንግዲህ ምርጫውን እንደምትደግፉ ነው አንድም የገለጻችሁት። ከዚህ ምርጫ ምንድን ነው የምትጠብቁት? ምንድን ነው ከምርጫው ውጤት በኋላ ምንድን ነው ሊሆን ይችላል ብላችሁ የምትገምቱት? ያ አንድ ይሄ ምርጫ መካሄድ አለበት። ይህንን ምርጫ ማንም ሊያቆመው አይችልም፣ ማንም ሊያደናቅፈው አይገባም ብለን እናምናለን። መካሄዱ ካልቀረ ደግሞ ይህ ምርጫ የዲሞክራሲያዊ ምርጫ መመዘኛ የሆኑ ሁሉንም ስታንዳርዶች ማሟላት አለበት ብለን እናምናለን። ይህ ማለት ምርጫውን እያስተዳደረ ያለው የምርጫ የትግራይ ክልል የምርጫ ኮሚሽን እና የትግራይ መንግስት ምርጫው ፍትሃዊ፣ ዲሞክራሲያዊ፣ ተአማኒ፣ ነፃ፣ ግልጽነት የተሞላበት እና ሁሉንም አሳታፊ የሆነ እንዲሆን ነው የምንጠይቀው ከመጨረሻ ከፕሪ ኢሌክሽን ፕሮሰሱ ጀምሮ እስከ ፖስት ኢሌክሽን ያለው ሂደት የዓለም አቀፍ የምርጫ ስታንዳርድ ያሟላ እንዲሆን ነው የሚፈልገው። ሁሉም ድርጅቶች በእኩል የሚዲያ ሽፋን የሚያገኙበት፣ የፋይናንስ ድጋፍ የሚያገኙበት፣ ታዛቢዎች ተገኝተው ምርጫውን የሚታዘቡበት። ስለዚህ ምርጫ ለይስሙላ እንዲካሄድ ሳይሆን መካሄዱ ግድ ነው። ከተካሄደ ደግሞ እነዚህ ነገሮች ማሟላት አለበት ብለን ነው። ስለዚህ ድጋፉ ውዝንትን ነው ማለት ነው። ዝም ብሎ ፎር ግራንትድ የሆነ አንሶሊሲትድ የሆነ እንትን ድጋፍ አይደለም እየሰጠን ነው ያለነው። ምንድን ነው ዲማንድ የምናደርገውም ነገር አለ ስንደግፈው ምርጫው ምርጫው ደግሞ ዲሞክራሲያዊ መሆን አለበት ብለን እናምናለን። በምርጫውን ሂደቱን ስትደግፉ በምርጫው ከተሳተፉ ወገኖችን ስለማን ነው የምትደግፉት? ወይስ በዚህ ውጤት ማን ነው አሸናፊ ይሆናል ብላችሁ የምታስቡት? እኛ በምርጫው የሚሳተፉ ድርጅቶች ሁሉም ያለምንም ችግር ምርጫው ውስጥ ተሳታፊ ሆነው ምርጫው ዲሞክራሲያዊ እና ፍትሃዊ ከሆነ አሸናፊው ማንም የትኛውም ድርጅት ይሁን አሸናፊዎች እንደ ህዝብ ሁላችንም አሸናፊዎች ብለን ነው ምናምን የትግራይ ክልል ምርጫ ነው ስለዚህ የትግራይ ህዝብ ነው አሸናፊ የሚሆነ አደ ኢንደርስ ማን ይመረጥ ማን እሱ እንትኑ የዲሞክራሲያዊ ምርጫ ስትፈልግ ያንንም ውጤቱንም ጭምር ተቀብለህ ነው መሆን ያለበት ስለዚህ ማንም ያሸንፍ ከአምስቱ ድርጅቶች አምስቱም ድርጅቶች መንግስት የመሆን እኩል እድል አላቸው በምርጫው ህዝቡ ይሆነኛል ብሎ የመረጠውና ከፍተኛ ድምፅ አግኝቶ ያሸነፈው ድርጅት መንግስት ይሆናል። ስለዚህ ይህንን ነው እኛ እየደገፍን ያለ ነው። ሂደቱን እንደግፋለን። ውጤቱ ምንም ይሁን ምን የትግራይ ህዝብ ይህንን ምርጫ በሰላማዊ በዴሞክራሲያዊ መንገድ አካሂዶ ካጠናቀቀ የትግራይ ህዝብ ድል ነው። እኛ ይህንን ነው የምንደግፈው። ውጤቱ ለግምት አጠራጣሪ ይሆናል ብለው ነው የሚያስቡት እኩል እንትና ያላቸው አጠራጣሪ ሳይሆን እኩል እድል አላቸው። አምስቱ ድርጅቶች መንግስት የመሆን እኩል እድል አላቸው ለምርጫም የቀረቡት መንግስት ለመሆን ነው። ስለዚህ ይህንኑ ነው የምንደግፈው። ምርጫውን እንደግፋለን ሲባል እንግዲህ፣ አንዱን ድርጅት በማስበለጥ አንዱን ድርጅት በማሳነስ አይደለም። እሱ የፓርቲ ደጋፊነት ነው እንጂ የዲሞክራቲክ ምርጫ ደጋፊነት አይደለም። በሰልፉ ላይ ተሳታፊ ከነበሩት መካከልም መአዛ ግደይ አንዷ ነበሩ። እንዲህ ብለዋል። ዛሬ ሶስት ጉዳዮችን ላይ እንትን ለማለት ነው የመጣሁት የመጀመሪያ የትግራይ ህዝብ ህገ መንግስታዊ መብት ተጠቅሞ አሁን በቅርብ ለሚያካሂደው ክልላዊ ምርጫ ድጋፌን ለመግለጥ ነው። እንዲሁም የፌዴራል መንግስትም ሆነ ሌሎች አካሎች ይህ ምርጫ እንዳይሳካም የሚያደርጉት እንቅስቃሴ ሁሉ እንዲያቆሙ እና ትግራይ ህዝብ ህገ መንግስታዊ መብትን ተጠቅሞ የሚፈልገውን መንግስት የመሾም የመምረጥ መብት እንዳለው እኔም እንደ ትግራይ ተወላጅ እሱም ደግፌ እዚህ ተገኝቻለሁ። ሁለተኛው ያው የፌዴራል መንግስት የትግራይ ተወላጆች እና ሌሎች ብሄር ብሄረሰቦች ላይ እያደረሰ ያለው ጥቃት እንዲያቆም ነው። በሶስተኛና በዋነኝነት ሚዛሬ የመጣውበት ደግሞ በሳውዲ አረቢያና በየመን እየተሰቃዩ ያሉ ኢትዮጵያን ስደተኞች የኢትዮጵያ መንግስት እንደ መንግስት ተመስሎ ዜጎቹ ወደ ሀገራቸው እንዲመለሱ ማድረግ ሲኖርበት ለፖለቲካ ፍጆታ ሲል እነዚህ ዜጎች ወደ ሀገራቸው እንዳይገቡ በኮቪድ ምክንያትም ሆነ ሌሎች ምክንያቶች እየደረደረ እንዳይመጡ እያከለከለ ስለሆነ የነሱን ድምጽ ለመሆን ነው የመጣሁት፣ ማለት ነው። ከመንግስት በኩል ያለው ምላሽ ለማግኘት በዋሽንግተን ዲሲ የሚገኘውን የአሜሪካ ኤምባሲ ለማነጋገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ